ያደረሻችሁ የጋቢና ቢ አድማጮች ሳምንቱ ሙሉ ካስተላለፍናቸው መሰናዶዎች መካከል የመራረጥናቸውን ዝግጅቶች እናስደምጣችኋለን። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙት ደባን ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደ የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል። ለፈረሱ መስጅዶች መንግስት ሙሉ ወጪያቸውን ሸፍኖ እንዲገነባ፣ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በስቴም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው፣ የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጫቸውን ሸፍኖ እንዲሰራ፣ መስጊዶችንም እንዲሰራ፣ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው እኛ። ዘርዘር ያለ ዘገባ ይዘን እንመለሳለን። በሌላ በኩል ህይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብር አበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርሲቲው አስታውቋል። ተማሪዎች አስተያየታላቸው። አሳዛኝ ሁኔታ ነው። አንድ ደሃ ልጅ ሊማር መጡ ባልታሰበ ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። አጠቃላይ ተማሪው ሀዘን ውስጥ ላይ ነው። እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም ቢሆን የተማሪ የግቢ ተማር መጽናናት ይመኛል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለ ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በማቀናበር ደግሞ ማክቤል አብሮ አብሮን ይቆያል። የጋቢና ጉዟችን ይቀጥላል። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙትን ደባ ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደው የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል። የሕግ የበላይነት እንዲከበርም በዚሁ ሰልፍ ላይ ጥሪ ቀርቧል። አስቴር ምስጋናው ዘርዘር ያለ ዘገባ ይዛለች። በባህር ዳር ከተማ የተካሄደው ሰልፍ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የተሳተፉበት በሞጣ ከተማ የደረሰውን የመስጊዶች ቃጠሎ በማውገዝ ድምጻቸውን ያሰሙበት ነው። ሰልፉ በሞጣ ከተማ በመስጊዶች ላይ የደረሰውን ቃጠሎ መነሻ ያደረገ ብቻ ሳይሆን ከቅርብ ጊዜ ወዲህ በሀገሪቱ በተለያዩ አካባቢዎች በእምነት ተቋማት ላይ እየደረሰ ያለውን ጥቃት ያወገዘ፣ ሚዛናዊ ያልሆነ ዘገባ የሚያቀርቡ ሚዲያዎችንም የተቸ፣ እንዲሁም በአንዳንድ አካባቢዎች በእምነት ነጻነት ላይ አለ ያለውን ገደብ ያወገዘ ጭምር ነው። ਤੰਗਿਆਨੇ ਹੋਰ ਤੰਗਿਆਨੇ የዚህ ሁሉ ውጣ ውረድ ማጠንጠኛው ደግሞ አንዳንድ የፖለቲካ ድርጅቶች ለዓላማቸው ማስፈጸሚያ የሃይማኖት ተቋማትን መምረጣቸው እንደሆነ ነው የሰልፉ ዋና አስተባባሪ አቶ ወርቁ ኡስማን ለአሜሪካ ድምፅ የተናገሩት። በእምነቶች በኩል የፖለቲካ ድርጅቶች እጃቸውን ሊያነሱ ይገባል። በእምነት ተቋማት ላይ የሚያደርጉትን ደባ ሊያቆሙ ይገባል። አንዳንዶቹ የፖለቲካ ድርጅቶች እምነትን ሽፋን ለማድረግ እምነትን ሽፋን ለማድረግ የፖለቲካ ግባት ለማግኘት የሚያደርጉት እንቅስቃሴ ገደብ ሊበጅለት ይገባል። ይሄ ብቻም አይደለም። የሚዲያ ተቋማት የማህበራዊ ድረገጽ ብሎገሮች እምነቶችን ለማተራመስና በተለይ በኢትዮጵያ ውስጥ ያለውን አብሮነታችን ለመዳድ የሚደረገው እንቅስቃሴ ገደብ ሊበጅለት ይገባል። ኢትዮጵያዊነታችን፣ አንድነታችን ኃይላችን ነው። እኛም እናምነው ሌላውም እምነት ተከታይ የሚያምነው መስጂዶች አይፈርሱም። ቤተ ክርስቲያንም አይፈርስም። ኢትዮጵያም አይፈርስም። አፍራሾች ይፈርሳሉ። ይህነኛም አቶ ወርቁ አያይዘውም ለደረሰው ጉዳት ካሳ የሚሆን ስራ እንዲሰራም ጠይቀዋል። ለፈረሱ መስጂዶች መንግስት ሙሉ ወጫቸውን ሸፍኖ እንዲገነባ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በስቴም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው፣ የተቃጠለው ቤታቸው ሙሉ በሙሉ መንግሥት ወጫቸውን ሸፍኖ እንዲሠራ፣ መስጊዶችንም እንዲሠራ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው። በሰልፉ አጠቃላይ ላይ የተገኙት የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሰይድ አህመድ በክልሉ የተለያዩ አካባቢዎች በመስጊዶች ላይ እየደረሰ ያለውን ጥቃት አውግዘው፣ መንግሥት የጀመረውን ሕግ የማስከበር ስራ አጠናክሮ ሊቀጥል እንደሚገባ ጥሪ አቅርበዋል። በሞጣ ከተማ በመስጊዶች እና በሙስሊሞች የንግድ ድርጅቶች ላይ እየተጨፈረ ከቦታ ቦታ ያን ያህል ጥቃት ሲፈጸም የከተማ አስተዳደር ፖሊስ፣ ሚሊሻ በአጠቃላይ የከተማ መንግስት አንዱን እንኳ ማዳን ያልቻለበትን እውን ችግሩ ከአቅም በላይ ሆኖ ነው ማለት አያስችልም። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤትም መረጃው እንደደረሰን ከክልሉ ከክልል ርዕሰ መስተዳድር እና የሰላም ግንባታ ቢሮ አመራር ጋር በመነጋገር ልዩ ኃይል ተልዕኮ መቆጣጠር ባይቻል ኑሮ የታቀደው የጥፋት እቅድ ከፍተኛ እንደነበር ለመገንዘብ ይቻላል። ስለሆነም የክልሉ መንግስት በሞጣ ከተማ የተፈጸመውን ወንጀል የቅርብ አመራር በመስጠት እያደረገ ያለውን ክትትል በማጠናከር ወንጀለኞችን ለሕግ የማቅረቡ ተግባር በአፈጻጸም ችግር እንዳይደናቀም ትኩረት እንዲሰጠው እናሳስባለን። ከአንድ ሺህ አምስት መቶ በላይ የእስልምናና የክርስትና እምነት ተከታይ ወጣቶች በአስተባባሪነት በተሳተፉበት በዚሁ ሰልፍ ላይ የተገኘው የክርስትና እምነት ተከታይ ወጣት ቢንያም ለሙስሊም ወንድሞቹ አጋርነቱን ለመግለጽ እንደወጣ ይናገራል። ስሜ ቢኒያም ጆን ይባላል። ያው በዋነኝነት የወጣሁት ሰላምን ለማስከበር ነው። እዚህ አካባቢ በጸጉረ ልውጦች ወይንም በማናቃቸው አካላት የክርስቲያንን ማዕተብ አንጠልጥለው ምናልባት ችግርን ሊፈጥሩ የሚችሉ ከሆነ ከነዛ ችግርን ለመታደግ ነው። ከዛ ውጭ ግን በእስልምናና በክርስትና ጉዳይ የብዙ ሺህ ዓመታት ታሪክ ያለን ህዝቦች ነው። ብዙ ሙስሊም ወንድሞችና ጓደኞች አሉ እና ለእነሱ አጋር መሆኔን ለማሳየት የባህር ዳሩ ሰልፍ ከሌሎች አካባቢዎች ዘግይቶ የተካሄደበትን ምክንያት አስተባባሪዎቹ ሲገልጹ የሚያስፈልጉ ቅድመ ዝግጅቶችን ለማጠናቀቅ እና የጥበቃ ዋስትና እስኪሰጥ ድረስ ማቆየት አስፈላጊ እንደሆነ ገልጸዋል። ሰልፉ ባለ ዘጠኝ ነጥብ የአቋም መግለጫ በማውጣት በሰላም ተጠናቋል። ይህ በእንዲህ እንዳለ በሞጣ በደረሰው የመስጊዶች ቃጠሎ ኃላፊነታቸውን በሚገባ አልተወጡም የተባሉ የከተማው ከፍተኛ የጸጥታ ዘርፍ ኃላፊዎችን በቁጥጥር ስር መዋላቸው ታውቋል። በዚህም የሞጣ ከተማ ፖሊስ ጽፈት ቤት ኃላፊ፣ የሞጣ ከተማ ፖሊስ ወንጀል መከላከል ኃላፊ፣ የሚልሻ ጽህፈት ቤት ኃላፊና የሚልሻ ስምሪት ኃላፊ በቁጥጥር ስር የዋሉ ኃላፊዎች መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ከባህር ዳር ወደ ወሎ ነው የምናልፈው። በተከታዩ ዘገባ ትላንት ህይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብር ብም ጠቅሰዋል። መስፍን አራጌ ዝርዝር አለው። የዩኒቨርሲቲው ፕሬዚደንት ዶክተር አባተ ጌታሁን ዛሬ በተለይ ለአሜሪካ ድምጽ በሰጡት መግለጫ ለአንድ ተማሪ ሞት ምክንያት የሆነውን ግጭት የዩኒቨርሲቲው ማህበረሰብ ከጸጥታ ኃይሉ ጋር በመሆን እስከ እኩለ ሌሊት ክትትልና ምርመራ ሲያደርግ መቆየቱን ገልጸዋል። ዩኒቨርሲቲ አመራሮች አልወጣንም። የደሴ ከተማ ጸጥታ ፌዴራል ፖሊስ አድማ ብተና በደሴ ከተማ ይህን የሚመለከታቸው ከፍተኛ አመራሮች ሁላችንም ሆነን ተማሪዎቻችን ጋር ሁነን አንድ ሶስት ብሎክ ላይ ማተኮር ነበረብን ከምሽቱ ሶስት ሰዓት ጀምረን ፍተሽ ያደረግን አራት ሰዓት ላይ በተለይ ተማሪዎቻችን መረጃ ሰጥተውን ስለነበረ በቴክኖሎጂ የተደገፈ የት አካባቢ ይህን ያደረገው ክትትል ስናደርጉለን መውጫ በሮችን ዙሪያውን ዘግተኑለን አራት ሰዓት አካባቢ ላይ ይህን ተጠርጣሪ ግለሰብ በቁጥጥር ስር አውለናል። ከፌዴራል ከክልል ከደቡብ ወሎ ከደሴ ከተማ ያለ ኦልሞስት ወደ አንድ ወር አካባቢ ሊጠጋ የሚችል የምርመራ ቡድን አለ። ተጨማሪ መረጃዎችን እየሰበሰቡ ዙ ነው ያደሩት። ያንን መሰረት አድርገን ዝርዝር መረጃ እናሳውቃለን። ከተጠርጣሪው ተማሪ ጋር ግብረ አበሮች ናቸው የተባሉ ሶስት ተማሪዎችን በቁጥጥር ስር ማዋላቸውን ጠቁመዋል። ትናንት በደረሰው ጉዳት ህይወቱ ያለፈው ተማሪ ለተጨማሪ የአስከሬን ምርመራ ወደ አዲስ አበባ ቅዱስ ፓውሎስ ሆስፒታል ተልኮ ዛሬ ምርመራ ሲደረግለት እንደቆየ ጠቁመው ህይወቱን ላጣው ተማሪ ቤተ ቤተሰብ መጽናናትን ተመኝተዋል። ከዚህ በኋላ የጠነከረ እርምጃ እንወስዳለን ያሉት ፕሬዚዳንቱ በተለያዩ ጊዜያት ከተፈጠሩ ረብሻዎች ጋር በተያያዘ የተጠረጠረ አንድ የዩኒቨርሲቲው ባልደረባ ከስራ መታገዱንም አመልክተዋል። ሌሎች እርምጃዎችንም እየተወሰዱ ነው ብለዋል። በአጠቃላይ ከመጀመሪያው አደጋ ጋር በተያያዘ በህይወት መጥፋት፣ ንብረት ማውደም፣ አካል ማጉደል ጋር የተያዙ ልጆችን በተከታታይ ሆን ተብሎ ይህንን የሚያቀጣጥሉ ሰዎች አሉ የተባሉትን መረጃ መሰረት እያደረግ ነው እርምጃ እየወሰድ ያለ ሰራተኛ ነው። ወደ አስር የሚሆኑ ደግሞ በህግ ፕሮስ ውስጥ ነው ያሉ። በርከት ያሉ ልጆችን የመጨረሻ ማስጠንቀቂያ አስፈርመናል። ተዘዋውሬ ለማየት እንደሞከርኩትና ከአንዳንድ ተማሪዎች አስተያየት እንደተረዳሁት ትናንትናና ዛሬ በደሴ ካምፓስ የመማር ማስተማሩ ሂደት በተወሰነ ደረጃ ተቋርጧል። በትልቁ በትልቁ በትልቁ ሰው አተናል፣ ልጃችንን አተናል። ስለዚህ ከሀዘን ድባብ እንድንወጣ ስለፈለግን ነው። ኮምቦልቻ ምንም የተቋረጠ ነገር የለም። አንዱ ግቢያችን እዚህም የጤና ኮሌጅ እና የተለያዩ ፕሮግራሞች በራሳቸው የሚሄዱ አሉ ግን የተወሰኑ ትምህርት ክፍሎች ላይ ከነገ ከቅዳሜ ጀምረን እየገቡ በቱቶሪያል የሚጠሩት እንደ ጋራ ዛሬ ድኖች ጋር ተስማምተናል ትምህርት እንጀምራለን ማክሰኞ በዓል ነው ሰኞ ጀምረን ክላስ እንጀምራለን መገናኛ ብዙሃን ካለባቸው ሙያዊ ኃላፊነት አንጻር ህዝብና ሀገር የማዳን ስራ ላይ ትኩረት እንዲያደርጉ ጠይቀዋል አብዛኛው ጥቃት የሚደረስባቸው ልጆቻችን ምንም የማያውቁ ሲበዛ ሲበዛ ስንት ናቸው ሽንት ቤት አደጋ ይፈጠናል ቤተመጽሀፍት ወስዶ ቤተክርስቲያን ደርሶ ሲመጣ እንዲት በጣም ፈተና ላይ ነው ያለው እና የሚዲያ አካላት ምን ደጋግፍ ይገባል። ሰው ና አውጣ። ዩኒቨርሲቲ ብቻ ሰው ያወጣል። ከዘረኝነት በሃይማኖት ቧደንን እንዲጠየፍ መስራት ያስፈልጋል። ሰው ሲሞት ነው ብዙ ኢንተርቪው የምንደረገው። በልካምን ነገር አይዘገብም፣ በጎ ነገር አይካፈልም። ችግር ሲፈጠር ያችን ችግር የሚያቀጣጥላት ብዙ ነው ያለው በየትኛውም ቦታ ላይ አሁን መቆዘም አለ። ይህን ሁሉ ልንፈታው የምንችለው ሚዲያ ሲያግዙ ነው። ሚዲያ ደግሞ ፖዚቲቭ ኤነርጂ ይሁን፣ አዋንታዊ ግብዓት ይሁን። ይሄ ብሔር ያ ብሔር ይሄ ሃይማኖት የሃይማኖት እያን ኢትዮጵያ ውስጥ አሁን ሊያፈርስሱን የተነሱት በብሔርና በሃይማኖት ነው። በተለይ በተለይ በተለይ የሶስቱ አካባቢ በትግራይ በአማራ በኦሮሞ ላይ ያንዣበው ደመና መጥፎ ነው። ሁሉም ከየጎጡ ይውጣና ሁሉም ከየጉድጓዱ ይውጣና ሁሉም ከየዘሩ ከየሃይማኖቱ ይውጣና ሰው ላይ ያተኩረን። እነሱ በተማሪው ሞት ምክንያት ተማሪዎች በጥልቁ ማዘናቸውን ይናገራሉ። ከቤተሰብ አልፎ ለሀገር የሚበጅ ትውልድን በእንደዚህ አይነት ሁኔታ ማጣት ያማል ይላሉ ተማሪዎቹ። አሳዛኝ ሁኔታ ነው። አንድ ደሃ ልጅ ሊማር መጡ ካልታሰበ ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። ጠቃላይ ተማሪው ሀዘን ውስጥ ላይ ነው እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም የሆነ የተማሪ የግቢ ተማር መጽናናትን እንመኛል ግጭቱ በተፈጠረበት ሰዓት የት ነበር ግጭቱ በተፈጠረበት ሰዓት ያው ብዙዎቻችን ከእንቅልፍ እየተነሳን ነበር ዶርም አካባቢ ነበር ተረጋጋ መንፈስ ነበር ወደ ክላስ ለመግባት ሁላችን ዝግጅት እያደረግን በነበረበት ሰዓት ነው የወንድማችን ህልፈት እንደ አጠቃላይ እንደ ሀገር በተለይ በከፍተኛ ትምህርት ተቋማቶች የሚደርሱት ግጭቶች የሚያስከፍሉት የህይወት መስዋዕትነት ሁላችን የሚያሳዝን ነበር ተማሪው ልቡ ተሰብሮ ነበር ለወንድማችን ህልፈት ህይወት መጀመሪያ ለቤተሰቦቹ መጽናናትን እየተመኘን እንዲሁም እኛም ከልብ ያዘን ሆኖ ነው ምገልጸው። ጸጥታው የሚያሰጋ ነገር ነበር። በጸጥታው በኩል ከትናንትና ጀምሮ ወደው ችግሮቹ እንደዚህ ተፈጠሩ። ከልጁ ልፈተወቱ በኋላ ሁሉም ተደናግጦ ነበር ሲመለከት ነበረው እና ተማሪ ስሜታዊ ለመሆን ቢሞክርም የፀጥታ ሁኔታ ላይ ክፍተት አልነበራቸውም። ወደ ትምህርት ተመልሰን ፈተና እየወሰን በነበረበት ሰዓት ነው እንደዚህ አይነት ግጭቶች የተከሰቱት። ይህ ግጭት ደግሞ የሁሉም ተማሪ ፍላጎት የሚያማክል አይደለም። አብዛኛው ተማሪ ሙሉ በሙሉ በሚቻለው ሁኔታ የግጭቱ የራቀና ባህር ነበር። ምንም የሚያውቀው ነገር አልነበረም። አሁንም አላስፈላጊ ግጭት ሊያስከትሉ የሚችሉ አንዳንድ ምልክቶች ስላሉ ጸጥታ ኃይሉ በንቃት እንዲጠብቅም ጠይቀዋል። ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጫዎች በዩኒቨርሲቲው ለተከሰተው ግጭት ሶስት መላምቶችን ያስቀምጣሉ። ከሌሎች ዩኒቨርሲቲዎች የመጡ ተማሪዎች በስውር ገብተዋል፣ አሊያም በዩኒቨርሲቲው እየተማሩ የሌሎችን ዓላማ ለማስፈጸም የሚንቀሳቀሰዋሉ፣ ወይም በቅርቡ በድሬዳዋና በወለጋ ዩኒቨርሲቲዎች የተወሰደው የመዝጋት እርምጃ በወሎ ዩኒቨርሲቲም እንዲደገም የሚፈልጉ ይኖራሉ። ለዚህ ደግሞ ማሳረጊያቸው ከተማሪነት ይልቅ የአክራሪ ፖለቲከኞችን አመለካከትና ቅስቀሳ እንደወረደ የሚያስተጋቡ ተማሪዎች መኖራቸውን በማመላከት ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ፣ ከደሴ ከአማራ ክልል። ወደ የመን ነው የምናልፈው። የመን ስለሚገኙ ኢትዮጵያውያን ሁኔታ ነው። በየመን እየተካሄደ ባለው የእርስ በእርስ ጦርነት ኢትዮጵያውያን ስደተኞች ላይ ጉዳት እየደረሰ መሆኑን በየመን የሚኖሩ ኢትዮጵያውያን ተናገሩ። ኢትዮጵያውያኑ እንዳሉት ባለፈው ወር መጨረሻ ሰሜን የመን በተቀሰቀሰው ጦርነት አስራ ሁለት ኢትዮጵያውያን መገደላቸውን ተናግረዋል። በጅቡቲ የሚገኘው የኢትዮጵያ ቆንስላ በበኩሉ የግድያውን ሁኔታ ከዓለም አቀፍ የፍልሰተኞች ድርጅት ጋር በመተባበር እያጣራ መሆኑን ገልጿል። ገልሞ ዳዊት ተጨማሪ በሰሜናዊ የመን እየተካሄደ ባለው ጦርነት ኢትዮጵያውያን ፍልሰተኞችና ስደተኞች ላይ ጉዳት እየደረሰ መሆኑን የመን የሚኖሩ ኢትዮጵያውያን ተናገሩ። ባለፈው ሳምንት ሰሜናዊ የመን ሳዓዳ በምትባል ግዛት ውስጥ አስራ ሁለት ኢትዮጵያውያን በታጣቂዎች በተፈጸመ ጥቃት መገደላቸውን የመን በስደት የሚኖሩ ኢትዮጵያዊ አቶ መሐመድ ሙሜ ተናግረዋል። ባለፈው ሳምንት በታጣቂዎችና በመንግስት ኃይሎች መካከል በተደረገው ውጊያ አስራ ሁለት ኢትዮጵያውያን ተገድለዋል። ሰዎች የተገደሉት በሰሜናዊ የመን በአማጽያን ቁጥጥር ስር ባለችው ሰአዳ በምትባለው አግዛት ውስጥ ነው። አቶ መሐመድ ስለተገደሉ ኢትዮጵያውያን ተጠይቀው ብዙዎቹ በየመን ለበርካታ ዓመታት የኖሩ ስደተኞች መሆናቸውን ገልጸው ለግድያው ግን እስካሁን ማንም ኃላፊነት የወሰደ ሰው የለም ብለዋል። ኢትዮጵያውያኑ ከተገደሉ በኋላም መቀበር አለመቀበራቸው የታወቀ ነገር አለ ወይ ለምለውም አካባቢው የጦርነት ቀጠና በመሆኑ ያንን ማወቅ አስቸጋሪ መሆኑን ተናግሯል አቶ መሐመድ። እንደ ግሮጎሳዊያን ዘመን አቆጣጠር ከ2011 ዓ ም አንስተው በእርስ በርስ ግጭት እየታመሰች ባለችው የመን ውስጥ አሁንም በርካታ ኢትዮጵያውያን ይኖራሉ። በጅቡቲ በኩል አድርገው ደቡባዊ የመን የሚገቡት ኢትዮጵያውያን በሚሊሻዎች ታግተው ግድያ፣ መድፈርና የመሳሰሉት ዘርፈ ብዙ ችግሮች እየደረሰባቸው መሆኑንም ስደተኞች ለአሜሪካ ድምፅ ተናግረዋል። ሲኒ አህመድ የ28 ዓመት ወጣት ኢትዮጵያዊት ነች። ከዘጠኝ ወር በፊት በጅቡቲ በኩል ከሀገር መውጣቷን ተናግራ ከጅቡቲ ተነስታ የመን እንደገባች፣ ደቡባዊ የመን አላራ በምትባል ግዛት ውስጥ በታጣቂዎች ታግታ የደረሰባትን እንዲህ ትገልጸዋለች። ከመርከብ እንደወረድን የሆነ ማጎሪያ ቦታ ወስደው ብር አምጡ አሉን። ብር ያለው ሁሉም ተለቀቀ። ብር የሌለንን ሶስት ሰዎች እዚያው ያስቀሩን። እኚህ ሰዎች ሁሉም ጠመንጃ አላቸው። አስፈራርተውን በመጀመሪያው ቀን በዱላ ደበደቡን። ከዚያም የፈለጉትን ነገር ፈጸሙብን። በማጎሪያ ቦታው ለሰባት ወራት ካቆዩም በኋላ አረገዝን። ማርገዛችንን አይተው አውጥተው መንገድ ላይ ጣሉን። ከዚያ በመንገድ ላይ ስንከራተት አይተው ወደ እሱ ቤት አመጡኝ። ከእጃቸው ከወጣው ወር አለፈኝ። ለሚ ፉዴ ሲኒያ በታጣቂዎች ተደፍራ ያረገዘችው የሰባት ወር ጽንስ ከላይዋ መጨንገፉን ታግታ ያሳለፈችው ጊዜም በህይወቷ ላይ የአካልና የስነ ልቦና ችግር ማስከተሉን ተናግራ፣ ነገ ስለ ቀጣዩ ህይወት የመወሰን አስቸግሮኛል ትላለች። የ28 ዓመቷ ወጣት አሁንም ደቡባዊ የመን እድን አካባቢ በአንድ አቶ አደም በሚባሉ የኢትዮጵያ ስደተኛ ቤት በጊዜያዊነት ተጠልላ ትገኛለች። አቶ አደም ከዚህ በፊትም አላር አካባቢ በተመሳሳይ ሁኔታ 16 ሴቶችና አንድ ወንድ በታጣቂዎች መታገታቸውን ተናግረዋል። ኢትዮጵያ በየመን የነበረውን ኤምባሲዋን ዘግታለች። ነገር ግን በጅቡቲ ያለው የኢትዮጵያ ቆንጽላ በየመን ስላለው የኢትዮጵያውያን ሁኔታ በቅርበት ይከታተላል። በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር አብዱልአዚዝ መሀመድ ባለፈው ሳምንት ሰሜናዊ የመን ተገለዋል ስለተባሉት ኢትዮጵያውያን ተጠይቀዋል። የመን በጦርነት ውስጥም ስላለች በተለይ ሰናአ አካባቢ ላይ ተጨባጭነት ያለው መረጃ ለማግኘት ያስቸግራል። ለማንኛውም እንደዚህ አይነት ሁኔታ ሲገጥም፣ ኢትዮጵያውያን ችግር ሲደርስባቸው፣ እዚህ ጅቡቲ ያለ ዓለም አቀፍ ድርጅት አይኦኤም ጋር ነው የምንነጋገረው እና ሞቱ ስለተባሉ ኢትዮጵያውያን ጉዳይም ከአይኦኤም ጋር ተነጋግረን እንዲያጣሩልን መረጃውን ሰጥተናቸዋል። እዚህ ቢሮችን ጠርተናቸው ጉዳዩን እንግዲህ ወስደው እያጣሩልን ነው ያሉት። የእነሱን ምላሽ እየጠበቀን ና ያለ ነው። አምባሳደር አብዱላዚዝ ግድያውን ለማጣራት ምን ያክል ጊዜ እንደሚፈጅ የተናገሩት ነገር የለም። በደቡባዊ የመን በታጣቂዎች ስለሚታገቱት ኢትዮጵያውያን አምባሳደር አብዱላዚዝ አሁንም በጅቡቲ ያለው የኢትዮጵያ ኤምባሲ አላራ አካባቢ ከአምስት መቶ በላይ ኢትዮጵያውያን በአጋቾች እጅ መኖራቸውን አረጋግጠዋል ብለዋል። አረጋገጥም በኋላ ያደረግ ነው። እዚህ ጅቡቲ የሚገኘውን የየመን አምባሳደር በአካል ሄደን፣ አነጋግረናቸዋል እንዴት አድርገን እነዚህን ኢትዮጵያውያን ወደ ኢትዮጵያ መመለስ እንደሚቻል በተጨማሪም አዲስ አበባ ያለውን የየመን አምባሳደር እንዲሁ አነጋግረናቸዋል። ምክንያቱም ያው የሚታወቀው እዚህ ሰና አካባቢ ነው። ሰና አካባቢ ደግሞ በጦርነት ላይ በግጭት ላይ ያለ አካባቢ ነው። የየመን መንግስት ሙሉ በሙሉ የሚቆጣጠረው አካባቢ አይደለም። ትንሽ አስቸጋሪ ያደርገዋል እነዚህን ኢትዮጵያውያኖችም ለመመለስ እና ለዚህ ነው ብዙ አይነት ጥረት እያደረግን ያለ ነው። አምባሳደር አብዱላዚዝ ኢትዮጵያውያኑን ከስር ለማስፈታት ኤምባሲው የዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም ጣልቃ እንዲገባ መጠየቁንም አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ወደ ተከታዩ ዘገባችን ኢትዮጵያ በቀጣይ አምስት ዓመታት የሳተላይት ማምረቻ መፈተሻና ማከፋፈያ ማዕከል ለመገንባት እቅድ እንዳላት የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰለሞን በላይ ለአሜሪካ ድምጽ ተናግረዋል። ዶክተር ሰለሞን ኢትዮጵያ በቅርቡ ከመጠቀቻት ሳተላይት መረጃዎችን መሰብሰብ መጀመሯንም ተናግረዋል። ከእሳቸው ጋር በተያያዥ ጉዳዮች ላይ ቆይታ ያደረገው ሀብታሙ ስዩም ሲሆን ከሳተላይቷ እየተገኘ ያለው መረጃ ምን አይነት ይዘት እንዳለው አስቀድሞ ጠይቋቸዋል። ዶክተር ሰለሞን ይቀጥላሉ። መጀመሪያ ላይ ሳተላይት ስታለማ እየሰጠን ተልኮ አለ። ስለዚህ እኛም መረጃውን አሁን እየሰጠን ያለ ነው። ኢትዮጵያ በምትፈልገው መልኩ በሰጠነት ተልኮ በግብርና ዘርፍ፣ በአካባቢ ጥበቃ፣ በከተማ ልማት ዘርፍ፣ በእነዚህ ዘርፎች እያንዳንዱ ዘርፍ ዘርፍ ሌሎች ደግሞ ያው አንዳንድ ጊዜ ምንተውማለና እነዚህ እነዚህ እኛ በምንፈልገው ዘርፍ ትዕዛዝ እየሰጠን እየወሰድን ነው ከዚህ በኋላ ደግሞ ጎን ለጎን ደግሞ ትንተና ስራ እየሰራ ነው ሳተላይት የማምጠቁ ሂደት ከሳተላይቷም የሚፈለገውን መረጃ የማግኘት ሂደት እዚህ ደረጃ ላይ ደርሷል። ይሄ የመጀመሪያው ምዕራፍ ይመስለኛል። ቀጣይ የተቋማችሁ ዓላማና ግብ የሚሆነው በየትኞቹ እንቅስቃሴዎች ላይ ማተኮር ነው ዶክተር ሰለሞን? የአጭርና የረጅም ጊዜ ቅዳለን የአጭር ጊዜ በተለይ በሚቀጥሉ ሶስት ዓመት ማነው አምስት ዓመት ውስጥ አንደኛው የሳተላይት ከጫፍ ከጫፍ ማምራቻና ማከፋፈያ ማምረቻ እና መሞከራ መፈተሻ ማዕከል መገንባት ነው። ሁለተኛ የኮሚኒኬሽን ሳተላይት መገንባት ነው። ሶስተኛ ሀይ ሪዞሉሽን ከፍተኛ በደንብ በግልጽ መመልከት የሚችል ከዚህ የተሻለ የመሬት ምልከታ፣ እንደዚሁ ሪሞት ሰንሲንግ ሳተላይት መገንባት ነው እና እነዚህ በሳተላይት በስፔስ ዘርፍ ሲሆን፣ ስፔስ ኢንዱስትሪውን ሊያግዙ የሚችሉ የግል ባለሀብቶችን የሚያበረታታ ስርዓት መዘርጋት ነው እነዚህ በጣም በአጭሩ በሚቀጥሉ አምስት ዓመት የሰጠናቸው ነው ናቸው እና የሬዲዮ አስትሮኖሚ ዘርፉን ደግሞ በሚቀጥሉ አምስት ዓመት ውስጥ ማዕከል መገንባትና ስራ ምርምሩን ማስጀመር። ሌላው ላሊበላ ላይ የተጀመረውን የአስትሮኖሚካል ምርምር ጣቢያውን አጠናቅቆ ዓለም አቀፍ ማዕከል አድርጎ ስራ ማስጀመር። እነዚህ በአጭር ጊዜ በሚቀጥሉ አምስት ዓመቶች የተሰጡ ናቸው ምርምሮች መሰረተ ልማት ዓለም አቀፍ ግንኙነትና ስምምነቶቹ ሁሉ እንደተጠበቁ ማለት ነው። ዶክተር ሰለሞን፣ እነዚህ እንግዲህ ትልልቅ መርሃ ግብሮች ናቸው። እንደ ትልቅነታቸውም ትልቅ የገንዘብ ምንጭም የሚጠብቁ የሚፈልጉ ጉዳዮች ናቸው። የገንዘብ ምንጩስ ከየት ነው የሚሆነው? የእነዚህን መርሃ ግብሮች እውን አድርጎ ለማሳየት። እንግዲህ አንድ ነገር አለ። እድገትን ፈልገህ ገንዘብንና ሌሎች ጉዳዮች ደግሞ መፍራት የለብህ። ኢትዮጵያን በንቀትሎ በአጭር ጊዜ ውስጥ ተወዳዳሪና የበለጸገች ሀገር እናያረገ ካልነ አንደኛው አስተሳሰቡን መቀየር ነው። በአስተሳሰብ ደረጃ እንደ ህዋ ሁሉ በሰፊ የሚያስብ ዜጋ መፍጠር እና ኢትዮጵያን ተጠቃሚ ማድረግ ካልነ መንግስት የሚችለውን ሁሉ በመንግስት ባለቤትነት የመንግስት ተቋም ስለሆነ በየትኛውም አቅጣጫ ይምጣ፣ በመንግስት በምንም ይምጣ የመንግስት ባጀት ነው እና የመንግስት ባጀት በየደረጃው ይደረግለታል፣ መንግስት ይመደባል። ሁለተኛው ደግሞ በተለይ በአስትሮኖሚ ዘርፍ ብዙዎቹ ዓለም አቀፎች በኢትዮጵያ ጥሩ የሆነ የምርምር ቦታ መሆን የሚያስችል ስለሆነ በጋራ ለመስራትም ስራዎች ይመቻቻሉ እና ዋናው ተዋናኝ ግን መንግስትና ሕዝብ ነው። ስለዚህ እነዚዎች ታሳቢ ተደርገዋል። ዶክተር ሰለሞን ሀገርና ሕዝብን ይጠቅማሉ ላሏቸው ለእነዚህ መርሃ ግብሮች በመላው ዓለም የሚኖሩ ኢትዮጵያን ድጋፋቸው እንዲቸሯቸው አክለው ተናግረዋል። ሀብታሙንም ዶክተር ሰለሞንም እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። የጥበብ ታዛ በጋቢና ጥበብ አንድ ወጣት የባህል የሙዚቃ ተጫዋች ይዘናል። ሀዲስ አለማየሁ በመድረክ ስሙ ሀዲንቆ ይባላል። ከዚህ ቀደም ማሲንቆ ከሚታወቅበት የባህል ሙዚቃ አውጥቶ ከዘመናዊ ሙዚቃ ጋር በማዋሀድ በሚሰራቸው ስራዎች ታዋቂ ሆኗል። ኤደን ገረመው ተከታዩን አሰናድታለች። መርጬ ስራ ይዤ ነበር። አስተምር ነበረ የሙዚቃ ትምህርት ኤሌመንትሪ አምስተኛ ላ ክፍሎችን እዚህ ቀን ቀን እያስተማርኩኝ ማታ ማታ ክለብ እየሰራ በዛ እንደዚ እያል ኑሮም ትንሽ ከበድ ሲል የመምህራን እንግዲህ ደግሞ ትንሽ ችግር ነበረ ማለት የቤት ክራይ ትሎ ኑሮ ትንብሎ ቤተሰብ ረድቶ ለመኖር እና እንደዚሁም ክለብ ላይ ያለው ሩጫ እንትን ሲለኝ ቁጭ ብዬ ለመወሰን ፈለግኩ። ምንድን ላደርግ ላይፍ ላይ ምን አይነት ወስደ በማሲንቆ ሊቀጥል ያዋጣኛል ወይ አንድ ፊቱ በቃ የሆነች ትኮበ ደረቴም ትሆን ወይም ጀምር ከዛ ደግሞ ቀስ እያልኩኝ ቢዝነስ ውስጥ ልግባ የሚል ሀሳብ አእምሮ ውስጥ መጣ። በወቅቱ የሆነ አንድ ድርጅት ውስጥ ዚ በፓርታ የሚሳተፍ ነበር የዳይሬክት ሰሊንግ ካምፓኒ ውስጥ እዛ ውስጥ ያለ የሕይወት ክህሎ ስልጠና ትሬኒንግ በጣም እረዳኝ። እንደዚህ ቅድለማ የዛሬ ሀያ ዓመት ሴት መድረስ ትፈልጋለው? አዲስ ና አይነት ሰው ነው? ወዴት መሄድ ይፈልጋል? ምንድን ነው ወደዚህ ምድር የመጣው? ለምንድን ነው የሚሉ አንዳንድ ጥያቄዎች ና ንሶች አሉበት። እዚህ ትሬኒንግ ላይ ኮርስ ላይ ነው በጣም የጠቀመኝ ይመስለኛል። በደንብ መጽሀፍቶች እንዳነብ በር ከፍቶልኛል፣ ምናምን ነው በራሴ ነው ሀዲንቆ ሀዲስ አለማየሁ የዛሬ አስር ዓመት ወንድሙ ከክፍለ ሀገር ገዝቶ ለጌጥ ግድግዳ ላይ ባስቀመጣት ማሲንቆ ፍቅር የተለከፈ የሙዚቃ ባለሙያ ነው። በእርግጥ እንደነገረኝ ከሆነ አሁን ላይ እቴገያ ላይ የሚያቋለማመጣትን ማሲንቆ ከግድግዳው ላይ አውርዶ ለመለማመድ ሁለት ዓመት ፈጅቶበታል። ይሁንና በህጻናትና ወጣቶች ቲያትር በሰርከስ ኢትዮጵያ ውስጥ እያዳበረ የመጣውን የጥበብ ፍቅር አስታግሳለታለች ከኮተቤ መምህራን ኮሌጅ ወጥቶ ቀን በመምህርነት ምሽት በባህል ሙዚቃ ተጫዋችነት የሚገፋው ህይወት ሲከብደውም ቆም ብሎ በማሰብና ነገን አሻግሮ በማየት ሁሉንም እርግፍ አድርጎ ትቶ ወደ ጎንደር በማቅናት ማሲንቆ ለማጥናት መወሰኑ ይናገራል። ከዛ ለቤተሰብ ነው ለማገር ና ምን ስነግራቸው በቃ ለሆነ ስራ ጉዳይ እንዲሄ እንደሚሄድ እዛ የሆነ ጥሩ ስራ አጋጣሚ እንዳለ አንዳንድ ሰዎችን እንዳገኝ እንደሚሄድ ምናምን ይዘ ነገርኳቸው እንጂ ብዙም አላመካርኳቸው። በማካባቸው እርግጠኛ ነኝ እንዴ ማንም በማታውቅበት ነገር ሄደ የምተዋና ነው ሚሉ እንጂ በእርግጠኝነት ሊያበረታታኝ ሰው አላገኝም ነበር። ሰው ከክፍለ ሀገር ወደ አዲስ አበባ ይመጣል እንጂ ከአዲስ አበባ ደግሞ በልጅ ግ ወደዛ እንድትሄዳለ ሚል ሚሉ ቤተሰቦች ነው ያልኝ ማለት ይችላለ። በእርግጥ ለመናገር ይ ነገር ሀሳብ ሲመጣልና ያ ሀሳብ በጣም አሳማ በጣም ጥሩ ከሆነ ለዛ የሆነ ትንሽ ሰወርድ ያስፈልጋል። ዝም ብሎ ዋጋ ሳይከፈል የሚገኝ ነገር ያለ አይመስለኝም። እና ያንን ያደረኩት ይመስለኛል በዛ ሰአት ጎንደሩንም አውቀው የለም ነበር እና ዝም ብዬ ነው እዛ ያለው አትሊስት ባህላዊ ሙዚቃ ሳውንድ በደንብ አውቄ እንጂ ልምጣ የሚል መረጃ የሚል ሀሳብ ነው። ሞት ቤት ያደረገ ደግሞ ብዙ ጊዜ ጎንደርና በተለይ ወሎ አካባቢ ነው በደንብ ጊዜ የባህላዊ ሙዚቃ ገጠር ያዝማሪ እንትኖች አሉ። ሰዎች የሚፈልቁበት እነ ብሩጓክስ ምትባል አለች እንደ ተርከበል የምትመስል ባህር ዳርም ጎንደርም ባህር ዳርም ጎንደርም እያልኩኝ ማሲንቆና ሰው ያላቸውን ቁርኝት ሳዊውም ዓለም ላይ ዓለማዊውም ሙዚቃ ላይ ያን ያንን እንግዲህ በደንብ ለማየት እድል አገኘ። ከሁለት ዓመታት ቆይታ በኋላ አዲስ አበባ ተመልሶ ከመሶብ ባንድ ጋር በመቀላቀል አንድ ጥሞና የተሰኘ የጋራ አልበም የሰራው ሀዲስ በሙዚቃ ሙያው ስኬት የሚላቸውን ነገሮች እንዲህ ይዘረዝራል። ያው ግን እንግዲህ በዚህ ህይወት በዚህ ሂደት እኔ ትልልቅ ስኬቶች ይ የማስባቸው በዚህ ቆይ በዚህ አጭር ጊዜ ውስጥ በመጀመሪያ ደረጃ እንግዲህ ከኢትዮጵያ ታላቅ ሙዚቃ የኢትዮ ጃዝ አባት ዶክተር ሙላቱ አስታጥቄ ጋር አንድ መድረክ በአፍሪካን ጃዝ መንደር የተጫወትኩበት ጊዜ፣ ሁለተኛ ደግሞ ከጄዲያ ሰው ጋር የነበረኝ ፐርፎርማንስ ከብዙ ሰው ጋር ማስተዋወቆኛል። ዓይኔንም ገልጦልኛል። በጣም ምን ያህል ሰው ባህሉን እንደሚወድ ከሰጠነው ቆንጆ አድርገን ሰው ለካ ባህሉን ጠልቶ ሳይሆን ልክ የሚያቀርብለት የሚሰጠው ሰው ስላላገኘ ነው የሚሰጠ ከምቶሆን ያል ። ስለዚህ አይኔ ገልጽምለን። አሁን ደግሞ መጨረሻ ላይ በዚህ ኖቤል ፕራይስ ላይ አንደኛ ጠቅላይ ሚኒስትራችን ዐቢይ አህመድ በሚሸለሙበት መድረክ ላይ ማሲንቆን ደግሞ ኢትዮጵያዊ የባህል ሙዚቃ መሳሪያ ዓለም በሚጠባበቀው ትልቅ መድረክ ላይ ማስተዋወቄ ለእኔ ትልቅ ቅድል ነው። አዲስ አለማየሁ ወይም ሀዲንቆ የወደፊት ህልሙ የዛሬ ሰላሳ ዓመት ዓለም ሁሉ ማሲንቆን እንዲያውቅና ማሲንቆ ዓለም አቀፍ የሙዚቃ መሳሪያ እንድትሆን ማድረግ መሆኑን አጫውቶኛል። ሃድንቆን በሌላ ጊዜው በሰፊው ይዤ መለሳለሁ። ለአሜሪካ ድምፅ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። እንግዲህ አድማጮች በዝግጅታችን ላይ በሚኖራችሁ አስተያየት አድማጮች በዝግጅቶቻችን ላይ የሚኖሯችሁን አስተያየት በፌስቡክ አት ቪ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪ በመጠቀም አድርሱን። ጋቢና ቪ አትቪ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉ ና ለጋቢና ቪ ብላችሁ መልእክት ካስቀመጣችሁ ይደርሰናል። የጋቢና ቪ ዝግጅታችንን የዛሬውን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበር። እንዲሁም በማቀናበር ሞክቢል ያብሮ አብሮን ነበር። በተከታዩ ዜማ እንሰናበት። መልካም ምሽት። በሰኞ ምሽት መደበኛ ፕሮግራማችን እንገናኛለን። ቅዳሜና እሑድ ደግሞ ከሰኞ እስከ አርብ ካስተላለፍናቸው ፕሮግራሞች የመራረጥ ነውን ወደ እናንተ እናደርሳለን። ለዛሬ መልካም ምሽት።